መላኩ በዚሁ የሰሞኑ የአካባቢ ምርጫ ምን ያህል ፓርቲዎችና እጩዎች ናቸው የሚሳተፉት? በደቡብ አፍሪካ የአካባቢ ምክር ቤት የሚባለው ስምንት ትላልቅ የከተማ ማዘጋጃ ቤቶች የአርባ አራት አውራጃዎች እና የሁለት መቶ ሰባት አነስተኛ የአካባቢ ማዘጋጃ ቤቶችን ያካትታል። የሀገሪቱ የምርጫ ኮሚሽን ኮሚሽነር ግሌን ማሽኒኒ በሰጡት መግለጫ በመላ ሀገሪቱ በሚካሄደው የአካባቢ ምክር ቤት አባላት ምርጫ ሁለት መቶ ፓርቲዎችን የወከሉ ስልሳ አንድ ሺህ አስራ አራት እጩዎች እና ስምንት መቶ ሰላሳ አንድ የግል ተወዳዳሪዎች በመፎካከር ላይ ይገኛሉ። በየአምስት አመቱ የሚካሄደው ዋናው የማዘጋጃ ቤቶች ምክር ቤት አባላት ምርጫ በጎርጎሮሳውያን አቆጣጠር የፊታችን ረቡዕ ነሐሴ ሶስት ሁለት ሺ አስራ ስድስት ዓመተ ምህረት በመላ ሀገሪቱ ይከናወናል። በነገራችን ላይ በሀገሪቱ ሰባት መቶ አስራ ዘጠኝ ሺ ሀያ ሁለት ዜጎች በልዩ የድምፅ ሰጪነት የተመዘገቡ ሲሆን ከድምጽ መስጫ ጣቢያዎች ርቀው የሚሰሩ ጋዜጠኞች፣ የፖሊስ ኦፊሰሮች፣ ነፍሰ ጡሮች፣ የምርጫ ቦርድ ሰራተኞችና በአሳማኝ ምክንያት የተመዘገቡ ደካማ ሽማግሌዎች በጤና መታወ ምክንያት መንቀሳቀስ ለማይችሉ ዜጎች በዛሬው ዕለት ድምጽ በመስጠት ላይ ነው የሚገኙት። የምርጫው ዘመቻ በትናንት ዕለት በይፋ አብቅቷል። በዚሁ ወቅት በፓርቲዎችና በእጩዎች መካከል የተካሄደውን ፉክክር እንዴት ትገልጸዋለህ? በደቡብ አፍሪካ በርካታ ፓርቲዎች ናቸው በመፎካከር ላይ የሚገኙት። በተለይ በትላልቅ ከተሞች በጆሃንስበርግ፣ በፕሪቶሪያ፣ በኬፕ ታውን እና በኒልሰን ማንዴላ ቤይ የአፍሪካ ብሔራዊ ኮንግረስ ኤንሲ፣ የተቃዋሚ ፓርቲው የዲሞክራቲክ አሊያንስ በምህጻረ ቃል ዲኤ እና የኢኮኖሚ ነጻነት ታጋዮች ኢኤፍኤፍ ፓርቲ በከባድ ፉክክር ውስጥ ነው የሚገኙት። ነገር ግን የአብዛኛውን ትኩረት የሳበው በኢስተርን ኬፕ ኒልሰን ማንዴላ ቤይ የአፍሪካ ብሔራዊ ኮንግረስ ኤንሲ ጩ የቀድሞ የደቡብ አፍሪካ እግር ኳስ ማህበር ዋና ጸሐፊ ዳኒ ጆርዳንና የዲኤችዩ የኢቶል ትሮሊፕ የማዘጋጃ ቤት ሹም ምርጫ አንገት ለአንገት ተናንቀው እየተፎካከሩ መሆናቸውን ነው እየተገለጸ የሚገኘው። መራጩ ህዝብ ከዚሁ የአካባቢ ምርጫ በተጨባጭ የሚጠብቀው ምንድን ነው? ከምርጫ እንቅስቃሴ ጋር ተያይዞ የዘንድሮ አካባቢ ምክር ቤት አባላት ምርጫ ደቡብ አፍሪካን ከአፓርታይድ ሥርዓት ነፃ ከመውጣታቸው በስተቀር አብዛኛው ከእጅ ወደ አፍ በሚኖርባት ሀገር ምናልባት የአካይ ተመራጫዎች የግል ጥቅማቸውን ማሳደድ ትተው ለተቸገረውና በየጊዜው ቅሬታውን ለሚያሰማው አብዛኛው ጥቁር ደቡብ አፍሪካዊ የመሰረታዊ ፍላጎት ጥያቄዎችን ምላሽ የሚሰጡበትና የሚፈተኑበት ነው ተብሎ ተጠቅሷል። በምርጫው ዘመቻ ወቅት አንዳንድ ግጭቶች መካሄዳቸውን ከመገናኛ ብዙኃን ሰምተናል። ምርጫው በሰላማዊ መንገድ እንዲካሄድ መንግስት ምን ዝግጅት አድርጓል? እንዲሁ ከዚሁ ከምርጫ እንቅስቃሴ ጋር ተያይዞ የደቡብ አፍሪካ የፖሊስ ሚኒስትር ናቲን ኒሎኮ በሰጡት መግለጫ ከፖለቲካ ጉዳይ ጋር በተገናኘ ሀያ አምስት ግድያ ወንጀሎች ጥቃቶች መሰንዘራቸውን ነው የገለጸው። ከፖለቲካ ጥራቻ ጋር በተያያዘ በእጩ ተወዳዳሪዎችና በፖለቲካ ትምህርት ቀስቃሾች ግድያ ተሳትፎ የተጠረጠሩ አስራ አራት ሰዎችም መታሰራቸውን ገልጠዋል። በሀገሪቱ በሚገኙ ሀያ ሁለት ሺ ስድስት መቶ አስራ ሁለት የምርጫ ጣቢያዎች ሀምሳ ሺህ የፖሊስ መኮንኖች መመደባቸውን የፖሊስ ኮሚሽነሩ ገልጠዋል። ይኸውም እኛ ፍላጎታችንና ትኩረታችን ከህብረተሰቡ ህገ መንግስታዊ መብት በአግባቡ እንዲጠቀም እና ደህንነታቸው የተጠበቀ ለማድረግ ምርጫው በሰላማዊ መንገድ እንዲጠናቀቅ እርምጃ ወስደናል ብለው መግለጫ አውጥተዋል። በማንዴላ ቤይ ከአምስት አመታት በፊት በተካሄደው የከተሞች አስተዳደር ምክር ቤታዊ ምርጫ ላይ ገዢው የአፍሪካውያን ብሔረተኞች እንቅስቃሴ ኤኤንሲ ሀምሳ ሁለት ከመቶ የመራጮችን ድምፅ አግኝቶ ነበር ያሸነፈው። የዘንድሮውን ውጤት በተመለከተ የህዝብ አስተያየት መመዘኛ መዘርዝሮች ምን ይጠቁማሉ? እንግዲህ በህዝብ አስተያየት መመዘኛ መዘርዝሮች ላይ እንደሚጠቀሰው የዘንድሮ ምርጫ ውጤት በሁሉም ቦታዎች ከፍተኛ ፉክክር መኖሩን ነው እያነበብኩ ያለሁት። ምናልባት ኤኤንሲ በርካታ ድምፆችን ሊያጣ ይችላል የሚሉ ስጋቶችም ተቀምጠዋል። ምክንያቱም በአሁኑ ሰዓት ሶስት የፖለቲካ ፓርቲዎች በዋናነት ፕሬዚዳንት ጃኮብ ዙማ የሚመሩት ኤኤንሲ፣ ሚያሚ ሚሶማ የሚመሩት ዲኤን እንዲሁም ጁሌስ ማሌማ የሚመሩት ኢኤፍኤፍ ፓርቲ በከፍተኛ ፉክክር ውስጥ ስለሚገኙ ድምፅ ሊወስዱበት ይችላል። ኤኤንሲ ከቀደም ሲል ባሸነፈባቸው ቦታዎችም አሸናፊነቱንም ሊያጣ ይችላል የሚል ስጋቶችም አሉ። መላኩ አየለ ከጆሀንስበርግ ለሰጠህን ማብራሪያ ከልብ አመሰግናለሁ።